የ63 ዓመቱ አምባሳደር ዶናልድ ያማሞቶ በኢትዮጵያና በጅቡቲ ያገለገሉ ዲፕሎማት ናቸው። የዩናይትድ ስቴትስ ከፍተኛ ዲፕሎማት በመሆን በኤርትራና በሶማሊያ ጉዳዮች ላይ በቀድሞ ፕሬዚዳንት ኦባማ ዘመነ ስልጣን የመጀመሪያ ዓመት ላይ ተጠባባቂ ረዳት የአፍሪካ ጉዳዮች ሚኒስትር ሆነው አገልግሏል። እኚህ ከፍተኛ ዲፕሎማት እንደ ጎርጎሮሳውያኑ ዘመን አቆጣጠር ከነገ መስከረም 5 2017 ጀምረው ረዳት ተጠባባቂ የአፍሪካ ጉዳዮች ሚኒስትር ሆነው ያገለግላሉ። የፕሬዝዳንት ትራምፕ አስተዳደር በምርጫ ምረጡኝ ጊዜም እንደተናገሩት ዋናው ትኩረትና ዓላማቸው በሀገራቸው ውስጥ ያለውን መጠነ ሰፊ ችግር መፍታት እንጂ በዓለም ጉዳይ ላይ ምን አግብቶን ሲሉ ነበር። ውሎ አድሮ ግን ከተወሰኑ ወዳጅና ከፍተኛ ጥቅም ከሚሰጡ ሀገራት ጋር ተቆራኙ። አፍሪካን ከቶንም ሊያስታውሱ አልፈለጉም። እነሆ ከሰባት ወራቶች ቆይታ በኋላ ነው የአፍሪካን ጉዳዮች ተጠባባቂ ረዳት ሚኒስትር የሾሙት። በጉዳዩ ላይ የቀድሞ የዩናይትድ ስቴትስ ከፍተኛ ዲፕሎማትና በኢትዮጵያም አምባሳደር ሆነው ያገለገሉ አምባሳደር ዴቪድ ሺንን አነጋግሬ ነበር። እሳቸውም እንዲህ ይላሉ። የትራምፕ አስተዳደር እጅግ ያነሰ ትኩረት ነው ለአፍሪካ የሰጠው። ለማንኛውም የአፍሪካ ሀገር በሚያስችል መልኩ በባለስልጣናት ሂደትም ብታይ በጣም ያነሰ ጉብኝት ነው የተደረገው። ለምሳሌ በመከላከያ ሚኒስትሩ ማቲስ አማካይነት የምስራቅ አፍሪካዋን ሀገር ጅቡቲና የመካከለኛው ምስራቅ ቅርበት ያላትን ግብፅን ነው በመጀመሪያው የስልጣን ወራት የጎበኙት። በካቢኔ አባላት ደረጃም ብዙ ጉብኝቶችና ትኩረቶች አልተደረጉም። የትራምፕ አስተዳደር ያንን ለማከናወን ጊዜ ወስዶበታል፣ ወይንም ማድረግ አልቻለም። ስለዚህም በአፍሪካ ጉዳዮች ብቻ ሳይሆን በአጠቃላይ ሂደቶች ላይ የትራምፕ አስተዳደር ፍላጎት ምን እንደሆነ ለማወቅ አልቻለም። አምባሳደር ዴቪድ፣ ለአፍሪካ ዩናይትድ ስቴትስ ትመርጥ የነበረውን ባለስልጣና ዘግይታ ነው እኮ አሁን የምትመርጠው። እናም እንደሌላው ለአፍሪካም ትኩረት አልተሰጠም ማለት ብቻ focus of the administration has been on other parts of the world የአስተዳደሩ ትኩረት ለአፍሪካ እምብዛም ሆኖ በሌላው የዓለማችን ክፍል ላይ ነው የጎላው። እንደሚመስለኝ የበለጠ ትኩረት ሊደረጉባቸውና እጅግ ፈታኝ ጉዳዮች ላይ ብቻ ያተኮረ ነው። አሁን ደግሞ የትራምፕ አስተዳደር ትልቅ ትኩረት በአፍሪካ ላይ እያደረገ መምጣቱን ትመለከታለን። ያም ሆኖ ደግሞ በፕሬዝዳንት ኦባማ አስተዳደር ጊዜ እንዳየነው ተመሳሳይ አይደለም። በደቡብ ሱዳን በሶማሊያና በመካከለኛው የአፍሪካ አጉር ያሉትን መጠነ ሰፊ ችግሮች ለመፍታት ሀያሏ አገር ዩናይትድ ስቴትስ ሚናዋን አልተወጣችም ተብላ የሰላ ትችት ባጋጠሟት ጊዜ ነው ፕሬዝዳንት ትራምፕ አዲስ ባለስልጣን የሾሙት የአፍሪካን ጉዳይን የሚመለከት ፖሊሲ ቀራጮች፣ ምሁራኖችና የሲቪሉ ማህበረሰብ ተወካዮች ሲወተውቱ መሰንበታቸው ይታወሳል። ፕሬዚዳንቱ ለምን ተጠባበቂ ብቻ ሾሙ? ዋናው ተሿሚስ? ብዬ ለጠየቅኩት ጥያቄ አልፎ አልፎ የሚያጋጥም የተለመደ አሰራር መሆኑንም አምባሳደር ዴቪድ ገልጸዋል። ለዶይቸ ቬለ ራዲዮ ዘገባ መክበብ ሸዋ ነኝ ከዋሽንግተን ዲሲ።